ለወትሮውም ቢሆን ከስደተኞች ጋር በተያያዘ ውጥረትና ግጭት የማያጣት ካሌ ባለፈው ሮብ በካሌ አቅራቢያ በሚገኘው ጁን በተሰኘው የኢንዱስትሪ ዞን አካባቢ በሰፈሩ ስደተኞች ድንጋይና ሌሎችንም ቁሳቁሶች በመወርወርና በማቃጠል ከፖሊስ የጸጥታ አባላት ጋር ግጭት ውስጥ ገብተው የነበረው ሎብርጂ ዴዝሚግሮ የተሰኘው ግብረ ሰናይ ተቋም ምክትል ፕሬዚዳንት ፍራንሷ ጊኞክ ስለ ወቅቱ የካሌ የስደተኞች ሁኔታ አሳሳቢነት ለዲደብሊው ገልጸዋል። ሲ ንዱ በየቀኑ ያለው ሁኔታ ውጥረት ያለበት ነው። በተለይም ጠዋት ጠዋት ላይ ፖሊሶች የሚወስዱት አሰሳ አለ። በተለይ ደግሞ የሱዳኖች መጠለያ ካምፕ እንዲፈርስ መደረጉ፣ ያ ደግሞ በእሳት ላይ ቤንዚን እንደመጨመር ነው። ሮብ ጠዋትም የሆነው ይሄው ነው። ፖሊስ ከወትሮ ከበድ ያለ አሰሳ በማድረግ በብዛት የሱዳን ስደተኞች የሚገኙበትን ድንኳኖች ማፈራረሳቸውን ተከትሎ ስደተኞችም በነሱ ድርጊት በመቆጣት ወደ ፖሊሶች ድንጋዮችን መወርወር የጀመሩት፣ ፖሊሶችም በአጸፋው አስለቃሽ ጋዝ በመተኮስ ምላሽ ሰጥተዋል። በዚሁ ግጭትም የእኛ መኪናም ተቃጥሏል በፈረንሳይ መንግስት በኩል ያለ በቂ መጠለያ ለሚገኙ ስደተኞች ከኮሮና ቫይረስ ስርጭትን ለመከላከል የተወሰደው እርምጃ የዘገየ ነው ሲሉ በካሌ የሚንቀሳቀሱ ሰብአዊ እርዳታ ሰጪ ተቋማት ቅሬታቸውን በመንግስት ላይ ያቀርባሉ። በተለይም እንደ ካሌ ባለው በርካታ ስደተኞች በሚገኙበትና የምግብ እደላና የተለያዩ ቁሳቁሶችን በእነዚሁ ግብረሰናይ ተቋማት በኩል ለስደተኞች ይሰጥ የነበረው አገልግሎት በመላው ፈረንሳይ በተጣለው የመንቀሳቀስ እገዳ ሳቢያ በስራቸው ላይ ከፍተኛ ጫና መፍጠሩን ኢትዮጵያ 56 የተሰኘው የሰብዓዊ እርዳታ ሰጪ ተቋም ተወካይ የሆኑት ያን ማንዚ የሚናገሩት፣ አሁን ያለው ሁኔታ ከዚህ በፊት ከነበረው የባሰ መጥፎ ነው። ከመጋቢት አምስት ጀምሮ የተለያዩ ግብረ ሰናይ ድርጅቶች መንግስት ስደተኞችን በመጠለያ እንዲያስቀምጥ ጠይቀን ነበር። በተቃራኒው እነሱ እኛን አያዳምጡንም። በስደተኞች ካምፕ ውስጥ ያለው ነገርም እንዳንመዘግብ አግደውናል። ስደተኞች በብዛት በሚገኙበት ካምፕ በመሄድም ምግብ፣ አልባሳት፣ ብርድ ልብሶችና ሌሎች ቁሳቁሶችንም ለመርዳት ተገቢውን የሕክምና አገልግሎት በሆስፒታል ውስጥ ማግኘት እንዲችሉም ልንረዳቸው አልቻልንም። ባለስልጣናቱ እኛን እዚያ እንድንሆን አይፈልጉም። በብዙ መመሪያዎች እኛን እያገዱን ነው። በርካታ በኮሮና ቫይረስ የተያዙና በቫይረሱ ምክንያት በርካቶቹ ህይወታቸውን ያጡባት ፈረንሳይ በተለይ ደግሞ በካሌ የሚገኙ ያለበቂ መጠለያና ና የንጽህና መጠበቂያ የሚገኙ ስደተኞች ለቫይረሱ ስርጭት ተጋላጭነታቸው የሰፋ በመሆኑ ከፍተኛ ስጋት መኖሩን የሚናገሩት ደግሞ ፍራንሷ ጌኙ ናቸው። እስካሁንም አምስት ስደተኞች ላይ የኮሮና ቫይረስ መገኘቱን ገልጸዋል። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነነኝ ከፈረንሳይ ፓሪስ